የእስራኤል መንግስት ኔጌቭ በረሃ ውስጥ በሚገኘው በሆሎት የስደተኞች ጣቢያ ያስቀመጣቸውን ህገወጥ የሚላቸውን አፍሪካውያን ስደተኞች መልቀቅ የጀመረው ባለፈው ማክሰኞ ነው። በዚሁ እለት 750 አፍሪካውያን ስደተኞች ከመጠለያው ሲወጡ፣ ሌሎች ቁጥራቸው ወደ 600 የሚጠጋ ደግሞ ከትናንት በስቲያ ከማዕከሉ ተሰናብተዋል። ስደተኞቹ በዚህ ጣቢያ ውስጥ ከአንድ ዓመት በላይ እንዲቆዩ ተደርጓል። ይህ የሆነውም እስራኤል ህገወጥ የምትላቸውን ስደተኞች ፍርድ ቤት ሳታቀርብ ለ20 ወራት መያዝ የሚያስችላት ህግ ከአንድ ዓመት በፊት ተግባራዊ ከሆነ በኋላ ነው። ሆኖም የሀገሪቱ ከፍተኛ ፍርድ ቤት ከሁለት ሳምንት በፊት ይህን ህግ በመሻር ስደተኞቹ በሁለት ሳምንት ውስጥ ከጣቢያው እንዲለቀቁ በወሰነው መሰረት ነው በዚህ ሳምንት ከመጠለያው እንዲወጡ የተደረገው። እርምጃው በመብት ተሟጋቾች ተወድሷል። ሆኖም ግን ስደተኞች በተለይ ቴላቪቭ እና ኤይላት እንዳይገቡ መታገዳቸውን ተቃውመዋል። ከእነዚህም አንዱ እስራኤል ውስጥ የተቋቋመው ጠበቃ የተባለው የመብት ተሟጋቹ ድርጅት ኃላፊ አቶ ፈንታሁን አሰፋ ዳዊት ናቸው። አቶ ፈንታሁን አስተያየታቸውን መስጠት የጀመሩት ከውሳኔው በጎ ጎን በመነሳት ነበረ። እነዚህ ሰዎች ከዚያ ቦታ ተለቀው እንደ ማንኛውም ስደተኛ ስራል ሀገር እንዳለው ነጻ ሆነው እንዲለቀቁ በመደረጉ ይሄ በጣም ደስ የሚያሰኝ ውሳኔ ነው። እነሱም እንግዲህ ነጻ ሰደው በሀገሪቱ ከበታት ነው ይገኛሉ ማለት ነው። እንግዲህ ይሄ ሁለት ሶስት ቀን አልፏቸዋል። ያሞኖ ግን መንግስት የተለቀቁት ሰዎች ወደ ቴላቪቭና ወደ ኤላት መሄድ የለባቸውም ሲል ያንን በስምምነት አስፈርሞ ነው የለቀቋቸው ማለት ነው። እና ይሄ ትንሽ የሚያሳዝን ውሳኔ ነው። ስደተኞቹ ከቴላቪቭና ከኤላት የታገዱት የሁለቱ ከተሞች ነዋሪዎች ስደተኛ እንዲመጣባቸው ባለመፈለጋቸው መሆኑ ተነግሯል። በቴላቪቭ ብቻ ከ30 እስከ 35 ሺህ የሚደርሱ አፍሪቃውያን ስደተኞች እንዳሉ ይገመታል። አራድ የተባለችው የሌላ ሶስተኛ ከተማ ከንቲባም ስደተኞች ወደ ከተማይቱ እንዳይገቡ እንደሚደረግ አስታውቀዋል። እነዚህን መሰል እገዳዎች በሌሎች ከተሞችስ አያሰጉ ይሆን? አቶ ፈንታሁን፣ እኔ እንደማየው እንደሚገነዘበው ከሆነ በብዙ ቦታዎች የማያቸው እንግዲህ ብዙሃኖቹ ከዚህ ያሉ ስደተኞች ከኤርትራና ከሱዳን የመጡ ናቸው እና እነሱን በማይበት ጊዜ በተለያዩ ቦታዎች ሱፐር ማርኬቶችም ሆነ አንዳንድ ቦታ ተቀጥረው የሚሰሩባቸው በተለያዩ ቦታዎች ህጋዊ በሆነ መንገድ ተሰማርተው ሲሰሩ ነው የማየው። ብዙዎቹ ደግሞ ወጣቶች ስለሆኑ ብዙዎቹን ከልጆቻቸው ጋር ደንበኛ ህይወት እየመሩ ነው የማየው። ስለዚህ እነዚህ አሁን የተለቀቁት በዚህ አይነት ሁኔታ እንደሚቀበሏቸው ነው እና እነዚህ በአሁን የተለቀቁትም ይህ አይነት እድል እንደሚያጋጥማቸው ባለሙሉ ተስፋ ነኝ። አፍሪካውያኑ ስደተኞች በሆሎቱ ማዕከል ላልተወሰነ ጊዜ እንዲቆዩ ነበረ የተወሰነው። በዚያም ቆይታቸው ቀንቀን ቀን ከመጠለያው መውጣት ቢፈቀድላቸውም ማታ ደግሞ ተመልሰው መምጣት ይጠበቅባቸው ነበረ። አሁን ይሄ ሁሉ ቀርቶ ስደተኞች ከተከለከሉባቸው ከተሞች ውጭ ወደ ፈለጉበት ቦታ እንዲሄዱ ተፈቅዶላቸዋል። ይህን በበጎ እርምጃነቱ የተቀበሉት አቶ ፈንታሁን ወደፊት በእስራኤል የስደተኞች ይዞታ እየተሻሻለ ይሄዳል የሚል ተስፋ አላቸው። አንዳንድ የመብት ተከራካሪዎች እነዚህ ድርጅቶች ሁሉ ለወደፊቱም ይሄንን ሳይዋጉትና ሳይጋፈጡት እንደማይቀሩ እርግጠኛ ነኝ እና ምናልባት ለወደፊቱም ይሄ ችግር የሚፈታበት ሁኔታ ላይም ልንደርስ እንችል ይሆናል። መንግስት እንደሚለው እስራኤል ውስጥ ሕገወጥ የሚባሉ ስደተኞች ቁጥር አርባ አምስት ሺህ ይደርሳል። ሁለት ሶስተኛው ኤርትራውያን መሆናቸውም ተዘግበዋል።